ሶሪያ ውስጥ የሚገኙ የሰብአዊ መብት ተሟጋቾች እንዳስታወቁት ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን ለመጀመሪያ ጊዜ አንዲት ሴት ጋዜጠኛን ገድሏል። ሰለባዋ በአይሲስ ቁጥጥር ስር ከሚገኝ ክልል ሆና ነበር በነጻ ጋዜጠኝነት ትዘግብ የነበረችው የሰላሳ ዓመቷ ሩኪያ ሐሰን ሶሪያ ውስጥ አይሲስ በሚቆጣጠረው ራካ ያለው ህይወት ምን እንደሚመስል ነበር በየዕለቱ የምትዘግበው። ያ ክልል አንዳንዴም ለአይሲስ የሚሰነዘር የአየር ጥቃት ይወርድበት እንደነበር ታውቋል። ሩቅያ ሐሰን አልፎ አልፎ ኒሳን ኢብራሂም በሚል ፌስቡክ ትታወቅ ነበር። ጋዜጠኛዋ የተገደለችበት ቀን በትክክል አይታወቅም። ሆኖም ሰሞኑን በተጠናቀቀው የአውሮፓውያኑ ዓመት 2015 ከማኅበራዊ ድረገጽ ላይ ጠፍታ እንደነበር ነው የተገለጸው። በእርግጥ መሞቷ የተረጋገጠው ደግሞ በዚህ ሳምንት ውስጥ ነው። The voice of a man